እግዚአብሔር አምላካችንን እናመሰግናለን። ዛሬ የማካፍላችሁ ቃል የዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ የተመሰረተ ነው። የገላትያ መልእክት መቀጠላችንን አናቋረጥም፣ ግን በመሃል በመሃል አንዳንድ ጊዜ ሁለት ሶስት መልእክቶች እንደዚህ አቀርባለሁ። እና ዮሐንስ ወንጌል ምዕራፍ 13 ቁጥር 1ን ነው ዛሬ የምናየው። ቃሉን አነብላችኋለሁ። እንደዚህ ይላል ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻው ወደዳቸው ይላል። እና እኔ ለመልእክቴ ርዕስ የሰጠሁት መጨረሻ የሌለው ፍቅር የሚል ርዕስ ነው። በዚህ ርዕስ ዙሪያ ነው ዛሬ የምንነጋገረው እና ይሄንን ሳስብ እኔ እንደ መግቢያ ጥቂት ነገሮችን ማለት እፈልጋለሁ። መጨረሻ የሌለው ፍቅር የጌታ ኢየሱስ ክርስቶስ ፍቅር ነው እና ሁላችሁም ልታስቡ እንደምትችሉት መወደድ የሚባለው ነገር ሁል ጊዜ በጣም የሚያስደስት ነገር ነው። አንድ ሰው የሚወዳችሁ ከሆነ ወይም በአንድ ሰው ከተወደዳችሁ፣ ያ መወደዳችሁ በጣም ደስ የሚያሰኝ ልብን የሚነካ ነገር ነው። በተለይም እንወዳችኋለን በምንላቸው ሰዎች፣ በቅርብ ቤተሰቦቻችን ወይም ደግሞ ትልልቅ በሆኑ ሰዎች፣ በዓለም ላይ ተጽዕኖ በሚያደርጉ ሰዎች የምንወደድ ከሆነ መወደዳችንን የምናቅ ከሆነ የተለየ ስሜትን በውስጣችን ይፈጥራል፣ እንድንበረታታ ያደርገናል እና ህይወታችን በዚህ ምድር ላይ የሆነ የሚታመንበት ነገር የሚወደድ መሆኑን ስናውቅ እንዲሰማን ያደርጋል። ነገር ግን ፍቅር ሲቀዘቅዝ መወደድ ሲቀዘቅዝ፣ ወይም ደግሞ መወደድ ወደ ጥላቻ ሲቀየር በእርግጥ በጣም አሳዛኝ ነው። በዓለም ላይ ያሉ አሳዛኝ ነገሮች ሁሉ ምክንያትና ምንጭ ሰዎች ፍቅር ማጣታቸውና ለሰዎች ፍቅር አለማሳየታቸው ነው። ስለዚህ ፍቅር ከሌለ የሰው ልብ ያዝናል፣ ይሰበራል፣ ተስፋ ይቆርጣል። እና ይሄ በሰዎች መካከል የተለመደ ነገር ነው። ይሄ የፍቅር መቀዝቀዝ እና ሰዎች በሰዎች ላይ ጥላቻ ማሳደራቸው ይሄ የተለመደ ነገር ነው ብዬ ስናገር ምክንያቱ ምንድን ነው? የሰው ልጅ በተፈጥሮ ደካማ እና ተለዋዋጭ ስለሆነ ጭምር ነው። ሰዎች በጣም ተለዋዋጮች ናቸው። እና ከዚህ የተነሳ ያው የእግዚአብሔር ጸጋ ስላለ እንጂ ሊታመኑ የማይችሉ ፍጡራን ሆነው ተገኝተዋል በብዙ መልኩ። ነገር ግን አሁን እኔ ዛሬ የማካፍላችሁ ቃል ይሄ ከሚለዋወጠው የሰው ልጅ ተለዋዋጭ የመውደድ የመጥላት፣ የመቀየር ነገር ባሻገር የማይለወጥ የማይቀየር በምንም አይነት መንገድ የማይለዋወጥ ፍቅር ወዳለው ወደ ክርስቶስ ኢየሱስ አይኖቻችንን እንድናቀና የጌታችንን የኢየሱስ ክርስቶስን ፍቅር ላሳስባችሁ ነው ዛሬ ይህንን የምናገረው እና ስለዚህ ከሚለዋወጥ የሰው ልጅ ፍቅር ወደማይለዋወጥ ሁልጊዜ ትኩስ ወደሆነው እና ዘላለማዊ ወደሆነው ወደ ኢየሱስ ክርስቶስ ፍቅር መምጣት አስደናቂ ባህሪ፣ አስደናቂ መጽናናት፣ አስደናቂ በረከት እንደሆነ እንድናስብ ነው። ታዲያ ይሄ ያነበብኩላችሁ ዮሐንስ ምዕራፍ 13 ቁጥር 1 ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው የሚለውን ጥቅስ እኔ በጣም በተለየ መልኩ እንድናስብበት እፈልጋለሁ። እና አንድ አራት ነጥቦችን እናገራለሁ። የመጀመሪያው ነጥቤ ቃሉ የተነገረበት ሁኔታን እንድናይ ነው። እንዴት ነው? በምን አይነት ሁኔታ ውስጥ ነው ጌታ ኢየሱስ ክርስቶስ እንደዚህ አይነት ነገር እንዳለው ሐዋርያው ዮሐንስ እንደ ምስክርነት በመንፈስ ቅዱስ ሆኖ የጻፈው በምን አይነት ሁኔታ ነው የሚለውን ስትመለከቱ የመጀመሪያው ቃሎች ይህንን ይነግሩናል። ኢየሱስም ከዚህ ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ባለበት ሁኔታ ውስጥ ነው ይሄ ነገር የተገለጠው የሚለውን ነገር ነው የምናየው። እና የመጀመሪያው እዚህ ቃሉ የተነገረበት ሁኔታ ከፋሲካ በዓል በፊት ነበር። ፋሲካ በዓል ሁላችንም እንደምናውቀው አይሁዶች ከግብፅ ከባርነት ወጥተው ልክ ሊወጡ ሲሉ የመጨረሻ ሰዓት ከመውጣታቸው በፊት ወደ ዘጠኝ ተአምራት አስደናቂ ተአምራትን እግዚአብሔር በግብፅ አድርጓል። እና የመጨረሻው አስረኛው ተአምር የግብፅ የበኩር ልጆች እንዲሞቱ ማድረግ ነበረ። እና የዛን ሌሊት ለእስራኤላውያን የተነገራቸው በእያንዳንዱ ቤተሰብ ውስጥ አንዳንድ የበግ ጠቦት አርደው ደሙን በበጉ ጉበንና መቃን ላይ ቀብተው ባሉበት ጊዜ የሞት መልአክ የእያንዳንዱን ቤት በር እንደሚያልፍ ነበረ። ያ ቀን ነው ፋሲካ ተብሎ የታወቀው። እና በየዓመቱ ያንን ቀን ያከብሩታል። እና ያ በዓል ከመከበሩ ጥቂት ቀን አንድ ቀን በፊት ነው። አክቹዋሊ አንድ ቀን በፊት በጥቂት ሰዓታት ውስጥ ማለት ነው። ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ተሰብስቦ ባለበት ሁኔታ ነው ይሄ ነገር የተነገረው። በእርግጥ አንድ ነገር መናገር እፈልጋለሁ። የፋሲካ በዓል በብሉይ ኪዳን ሙሴ በነበረበት ጊዜ ይጀመር እንጂ በቀጥታ የሚያመለክተው መጥቶ ወደ ምድር መጥቶ ስለሚሞተው በጉ ስለተመሰለበት ስለ ጌታ ኢየሱስ ክርስቶስ ነው የሚናገረው። እና አሁን ትክክለኛ ሰዓት ነው ጌታ ኢየሱስ ክርስቶስ ፍቅሩን ለሰው ልጆች ያለውን ፍቅሩን መግለጡ ትክክለኛው ሰዓት እንደሆነ ነው። እና በዚህ ከፋሲካ በዓል በፊት በጣም አጭር ሰዓታት ናቸው። ሐሙስ ማታ ነው። አርብ ነው ጌታ ኢየሱስ የተሰቀለው የፋሲካ በዓል ዕለት እና በጣም ብዙ መሰረታዊ ነገሮችን ጌታ የሱስ ለደቀ መዛሙርቱ ተናግሯል። ከነዚህ መሰረታዊ ነገሮችና ካደረጋቸው ነገሮች መካከል አንዳንዶቹን ቅድም አነበብኩላችሁ ክፍል ውስጥ አሉበት። ለምሳሌ እግር ማጠቡ የደቀ መዛሙርቱን፣ ከዛ በኋላ ይሁዳ ከወጣ በኋላ የጌታ ራት የሚለው ስርዓት መመስረቱን እና እውነተኛ ደቀ መዛሙርት በህይወታቸው ምን ማድረግ እንዳለባቸው በጣም ጥልቅ ትምህርቶችን ጌታ ኢየሱስ ክርስቶስ ማስተማሩን ለምሳሌ ዮሐንስ 14፣ 15፣ 16 በተለይ ስለ ጌታ ስለ መንፈስ ቅዱስ ጥልቅ የሆነ ዶክትሪን በጣም ብዙ ሰዎች የሚስቱት ነው። እዛ ውስጥ ጌታ ኢየሱስ ማስቀመጡን እውነትና እውነት ምን መሆኑን መግለጡን እንመለከታለን። እና እነዚህ ከምዕራፍ 17 እስከ ምዕራፍ 18 መጨረሻ በጥቂት ሰዓታት የሆኑ ነገሮች ናቸው። እና እነዚህ ከዚህ በዓል በፊት ነው፣ አሁን ይሄ ሁኔታ የተከናወነው። ግን አንድ ሌላ ነገር ላሳያችሁ ፈልጋለሁ። እዚህ ጋር የጌታ የኢየሱስ ክርስቶስ ሁሉን አዋቂነት አሁን ተመልከቱ። ቁጥር አንድን እንደገና ሳነበው፣ ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ የሚል ነገርን ታገኛላችሁ። እና ጌታ ኢየሱስ ክርስቶስ ከዚህ ዓለም ወደ አብ የሚሄድበትን ሰዓት አውቆ ነበረ እና አውቆታል የሚለውን ነገር ነው የምናገኘው። እንደገናም ተደግሟል እዚህ ቁጥር ሁለት ሁለትና ሶስት አካባቢ እንደገና ምዕራፍ 17ም ላይ ይሄ ነገር ተደግሟል። እና በጣም የሚገርም ነው። እናንተና እኔ የምንሞትበትን ሰዓት አልናውቅም ታውቃላችሁ። እኔ አላውቅም። ማን ቀድሞ እንደሚሞት አላውቅም እኔ እና በአንድ ጊዜ እንሞት በተለያየ ጊዜ ማንም ሰው አያውቅም። ጌታ ኢየሱስ ግን የሚሞትበትን ሰዓት፣ ደቂቃዋን፣ ሰከንዷን ሁሉ ያውቅ ነበር እና ይሄ በጣም የተለየ እውቀት ነው። ምን መሆኑን የሚያሳይ ነው። እሱ ከሰዎች የተለየ አምላክ መሆኑንም የሚያሳይ ነው። እና አንዳንድ ሰዎች እዚህ ጋር ማሳሰቢያ፣ በዚህ ጉዳይ ላይ ጥዬ ማልፈው አንዳንድ ሰዎች ጌታ ኢየሱስ ክርስቶስ በመስቀል ላይ የሞተው ስላልተሳካለት ወይም ደግሞ በጣም አሳዛኝ ትራጀዲ እንደሆነ አድርገው ነው የሚቆጥሩት። እና ተገዶ እንደሞተ አድርገው ነው የሚቆጥሩት። ነገር ግን ይሄ ክፍል ራሱ የሚነግረን ጌታ ኢየሱስ በሰዎች ኃይል ተይዞ ተገዶ እንደሞተ ሳይሆን እንደሚሞት አውቆ ራሱን ለሞት እንደሰጠ ነው የሚናገረ እንደሚሞት ያወቀ ሰው ነገ ሰዎች እንደሚገሉት ያወቀ ሰው ምንድን ነው የሚያደርገው? በቀላሉ ከአካባቢው ይሸሻል፣ ይሰወራል፣ ወይም ይደበቃል፣ ወይም ደግሞ መሳሪያዎች አደራጅቶ ለመከላከል ራሱን ይዘጋጃል። ጌታ ኢየሱስ እንደዚህ አላደረገም። እንደሚሞት አውቆ ራሱን መስጠቱ፣ መሞቱ በፈቃዱ የተደረገ መሆኑን መሞቱ ለእኛ መዳን አስፈላጊ መሆኑን በማወቁ እንደነበረ የሚጠቁም እና ሙሉ ለሙሉ በፈቃዱ ያደረገው ነገር እንደሆነ የሚያሳይ ነገር ነው። እና እንግዲህ ይሄ ቃል የተነገረበት ሁኔታ አጠቃላይ ሁኔታ ወይም አውዱ ብትፈልጉ እንደዛ ማለት ትችላላችሁ፣ ይሄንን ይመስላል። ስለዚህ ወደ ሁለተኛው ነጥቤ አልፋለሁኝ። ይሄ ጥቅስ ከገባን ይሄ ጥቅስ ከገባን እኔ በጣም በብዙ ነገር በህይወታችን በክርስትና እምነታችን በምንም የሐሰት እምነት የማንነካና የማንናወጥ ሰዎች እንሆናለን ብዬ አስባለሁኝ። እና ሁለተኛ የተወደዱትና የጌታ ግንኙነት የሚል ንዑስ ርዕስ አለኝ። ቃሉን እንደገና ላንብበው ውስጣችን እንዲሰርጽ እፈልጋለሁ። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው ነው የሚለው። እና ጌታ ኢየሱስ ክርስቶስ ወገኖቹን ወዷል ብሎ ነው የሚናገረው። የተወደዱት እና የጌታ ግንኙነት በሚለው ውስጥ መጀመሪያ እንድናስብ የምፈልገው በዚህ ዓለም ያሉትን ወገኖቹን ነው የሚለው። ይሄ ወገኖቹን የሚለውን መጀመሪያ እንድና ይፈልጋሉ። ጌታ ኢየሱስ ክርስቶስ የወደዳቸው እና እንደወደዳቸው የተነገረላቸው ሰዎች ከጌታ ከኢየሱስ ጋር ያላቸው ግንኙነት ምንድን ነው የሚመስለው? እዚህ ጋር በግልጥ እንደተጻፈው ወገኖቹ ተብሎ ነው የተገለጠው እና እኔ ትንሽ የሰዋስው ነገር ጨመር ለማድረግ እፈልጋለሁ። ወገኖቹን የሚለው የአማርኛው ቃል የሁለት ቃሎች ውህድ ነው፣ የተውላጠ ስምና የስም ውህድ ነው ማለት በግሪኩ ላይ በእንግሊዝኛው ላይ ይሄ ተውላጠ ስሙና ስሙ ተለያይተውን የተቀመጡት እዚህ ጋር ግን ተዋህደውን የተቀመጡት። እና ወገኖቹን የሚለው ውስጥ ምን አለበት መሰላችሁ? የራሱን ወገኖች ነው የሚለው የግሪኩና የእንግሊዝኛው። ስለዚህ ጌታ ኢየሱስ ክርስቶስ የወደዳቸው ሰዎች እና እሱ ግንኙነታቸው የራሱ ወገኖች የሆነ ግንኙነት እንደሆነ እንድናስብ በጣም አስፈላጊ ነው። በምድር ላይ የጌታ ኢየሱስ ክርስቶስ የሆኑ ብዙ ነገሮች አሉ። ፍጥረታት በሙሉ የእሱ ናቸው። በምድርና በሰማይ ያለው ማንኛውም ሀብትና ንብረት፣ ብሩም ወርቁም በሙሉ በሰው እጅ ያለው ነገር በሙሉ እኛም ራሳችን ማንኛውም ነገር በሙሉ የሱ ነው። ነገር ግን እዚህ ላይ ያለው አባባል ከሌሎች የሱ ከሆኑ ነገሮች በተለየ መንገድ ነው፣ በተለየ ስሜት ነው የተገለጠው ዛፍና ሳር ቅጠሉ ወይም ብሩና ወርቁ የጌታ ወገኖች ተብለው ሊጠቀሱ አይችሉም ግን እኛ የሰው ልጆች የጌታ የኢየሱስ ክርስቶስ ወገኖች ተብለን የተጠቀስ ነው ልክ ዘመዶች እንደማለት ነው እና እውነት ነው የራሱ ወገኖች የሚለው አባባል ለየት ያለ መንፈስ ነው ያለበት እና ምንም ነው የሚያሳየው ጌታ ኢየሱስ ክርስቶስ ለእኛ ያለውን ታላቅ ፍቅር ለእኛ ያለውን ታላቅ ክብር ለእኛ ያለውን ታላቅ ግምት የሚናገር ነገር ነው። እና እነዚህን ሶስት ነገሮች በዚህ የእሱ ወገኖች በሚለው ውስጥ ማየት መቻል አለብን። ጌታ ለእኛ ያለውን ታላቅ ፍቅር፣ ታላቅ ግምት፣ ታላቅ ክብር የሚያሳይ ነው። ከዚህም በላይ ብዙ የሚያሳያቸው ነገሮች አሉ። ይህንን ክፍል ስጨርስ መጨረሻ ላይ የምናገረው ቃል አለ። ይህን በተመለከተ በእርግጥ ጌታ ኢየሱስ ክርስቶስ የራሴ ናቸው ብሎ የሚጠራቸው እና የሚያያቸው ሰዎች ያኔም ነበሩ፣ አሁንም አሉ። ጌታ ኢየሱስ ክርስቶስ እስከሚመጣና ለዘላለም ይኖራሉ። አሁን እዚህ ጋር አንዳንድ ሀሳቦችን ጠቅሻለሁ። ጌታ ኢየሱስ ክርስቶስ እዚሁ ዮሐንስ ወንጌል ምዕራፍ 10 ላይ ቀደም ብሎ ከዚህ ምዕራፍ በፊት ሶስት ምዕራፍ በፊት በተጻፈው ላይ የራሴ በጎች ብሎ የራሱን አማኞች ጠርቷል። ስለዚህ እኛ የጌታ ኢየሱስ ክርስቶስ የራሱ የሆን ሰዎች ነን እና የራሴ ውርስ የሚላቸው ሰዎች አሉት። ጌታ ኢየሱስ በዋጋ ነፍሱን ሰጥቶ የገዛቸው ማለት ነው። እኛ ሁላችንም በጌታ በኢየሱስ ክርስቶስ ያመንን እንደዛ ነን። ዕብራውያን ምዕራፍ ሁለት ላይ ስትሄዱ የራሴ ወንድሞች ይላቸዋል። ይሄ ወንድሞች የሚለው አጠቃላይ አባባል ነው። ጀነሪክ አባባል የምንለው ነው። እህቶችም ወንድሞችም ያሉበት ነው። የራሴ ወንድሞች እንደውም ዕብራውያን ምዕራፍ ሁለት በትልቅ ጉባኤ አመሰግንሃለሁ ብሎ ጌታ ኢየሱስ በብሉይ ኪዳን እንደተናገረና እና በወንድሞቼ መካከል አመሰግንሃለሁ በአማኞቼ መካከል ማለት ነው እና ወንድሞቼ ብሎ ሲጠራቸው ስለነሱ አያፍርም ብሎ ይናገራል እና እኛ የጌታ ወንድሞች ተብለን የተጠራነን እና ቤተ ክርስቲያንንና አማኞችን በሙሉ በሌላም መንገድ ጌታ ይጠራናል። የራሱ ሙሽራዎች እንደሆንን ማለት፣ ከእሱ ጋር ልዩ የሆነ ቅርርብ ያለን ጓደኛዎቹ እንደሆንን፣ እስከ መጨረሻ የሚናፍቀን እንደሆንን የሚያሳይ ነገር አለበት። እዚህ ኤፌሶን ምዕራፍ አንድ ላይ ደግሞ የራሱ አካል ነገሮች ከደረጃ ወደ ደረጃ ስትመጡ የጌታ ኢየሱስ ክርስቶስና የአማኞች ግንኙነት በጣም ጠለቅ ጠለቅ ጠለቅ እያለ በአንድ አካል ውስጥ እንደተመሰልንም ኤፌሶን ምዕራፍ አንድ ላይ ያሳያል። ጌታ ኢየሱስ ክርስቶስ የቤተ ክርስቲያን ራስ፣ ቤተ ክርስቲያን ማለት ሕንፃው ሳይሆን እኛ አማኞች በሙሉ የእሱ አካል እንደሆንን ይናገራል እና በጣም አስደናቂ ከአማኞቹ ጋር ጌታ ኢየሱስ ክርስቶስ ያለውን ግንኙነት ያሳያል። እና የራሱን ወገኖች የሚለው እኛ ከእሱ ጋር ያለንን ግንኙነት የሚያሳይ ሲሆን መጨረሻ ይህንን ሀሳብ ለማስረጽ የምጠቀምበት ሀሳብ የእሱ ወገኖች ከፍተኛ በሆነ የከበረ ደረጃ የመቀራረብ ደረጃ መጠጋጋታቸውን ከእሱ ጋራ የሚያሳይ መግለጫ ነው። የእኛ የጌታ የኢየሱስ ክርስቶስ ወገኖች መሆናችን ከእሱ ጋር የተቀራረብን፣ የተጠጋጋን በእኛና በሱ መካከል ሊለያየን የሚችል ምንም ነገር እንደሌለ ተደርጎ የተቆጠረ አጠራር እንደሆነ እንድናስብና እንድንረዳ ጌታ ኢየሱስ ክርስቶስ ይፈልጋል በእርግጥ በምድር ላይ መጥቶ ሰው ሆኖ በቀራኒው መስቀል ላይ ለመሰቀል ራሱን የሰጠው እኛና እሱ ወደዚህ ጥልቅ የሆነ ግንኙነት እንድንመጣ እኛ የሱ እሱ የእኛ ሆነን እንድንገናኝ ነው። እና ስለዚህ ይሄ ከገባን ነው እኔ የምለው። ይሄ ሲገባን በጌታ በኢየሱስ ክርስቶስ እና በእኛ መካከል ሌላ ነገር እንዳለ ተደርጎ በሰዎች ሲነገር እና እኛ ጌታ ኢየሱስ ጋር መግባት የማንችል የተወሰኑ ሰዎች በእኛና በሱ መካከል ገብተው የተወሰኑ አሁን አሁን ይሄ የክርስትና እምነት መጽሐፍ ቅዱሳዊ በሆነ መልኩ እንደገና መሰበክ ሲጀመር የተነገረው ነገር መሰረታዊ ዶክትሪን አንዱ የአማኞች በሙሉ የጌታ አገልጋዮች ወይም የጌታ ካህናት የመሆናቸው ምስጢር ነው። ይሄ የመጽሐፍ ቅዱስ እውነት ነው። እና ለምሳሌ መጸለይ፣ እኔ ለእናንተ መጸለይ እችላለሁ፣ እኔ ለእናንተ በእግዚአብሔር ፊት ማልቀስ እችላለሁ። ግን እናንተ ለራሳችሁ በግላችሁ መጸለይ ትችላላችሁ። አሁን ይሄ እውነት በደንብ ሰዎች ስላልገባቸው የአጭበርባሪ ሰዎች መጠቀሚያዎች ሆነዋል። ምክንያቱም እግዚአብሔርን ማግኘት የሚችሉ ሰዎች በከሌና በከሌ በኩል እንዲመስላቸው ተደርጓል። መጽሐፍ ቅዱስ ግን እግዚአብሔርን የምናገኘው በራሱ በክርስቶስ ኢየሱስ በኩል እንደሆነና እኛና እግዚአብሔር በጣም ወደ ተለየ መቀራረብ የቤተሰብ ኅብረት ውስጥ እንደገባን አድርጎ ነው መጽሐፍ ቅዱስ የሚናገረው። ስለዚህ እግዚአብሔር ለእኛ ሩቅ አይደለም። አሁን በዚህ ዘመን ያለው እንቅስቃሴ በሙሉ የሚያሳያቸው ነገር ቢኖር መጽሐፍ ቅዱሳዊ ያልሆነ እግዚአብሔርና ህዝቡ የተራራቁ በአንድ ሰው፣ በአንድ ነቢይ ወይም በአንድ ሐዋርያ በኩል እንዲገናኙ ተደርጎ እንደሚገናኙ ተደርጎ የሚናገረው ነገር ፈጽሞ የተሳሳተና መጽሐፍ ቅዱሳዊ ያይደለ ነው። ስለዚህ ጌታ ኢየሱስ ክርስቶስ እኛን የሚጠራን እና እኛን የሚያውቀን የራሱ ምኖች አድርጎ ነው፣ ወገኖች አድርጎ ነው። በእኛና በእሱ መካከል ትልቅ መቀራረብ ለእኛ ያለው ግምት ትልቅ እና በጣም የከበረ ደግሞ ለእኛ ያለው ፍቅር ከቋንቋ በላይ እንደሆነ አድርጎ ነው የሚያቀርበው እና ይሄንን መረዳት በአስመሳዮች እና በአጭበርባሪዎች እንዳንጠቃ፣ መጠቀሚያዎች ማኒፑሌትድ እንዳንሆን የሚረዳ እውነት ነው። ይሄ ነው ክርስትና መጽሐፍ ቅዱሳዊ ክርስትና። ክፍል ሶስት ላይ የምመጣበትና የማሳያችው ሌላው ሀሳብ እነዚህ የጌታ ወገኖች የሆኑት የተወደዱት የት ነው ያሉት? በምን አይነት ሁኔታ ነው ያሉት የሚለውን ነው ለመናገር የምፈልገው እና እዚህ ርዕሴ ላይ ስላይዱ ላይ በዓለም ውስጥ ያሉትን ነው የሚለው እና ቁጥር አንድን እንደገና አነብላችኋለሁ። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን የራሱን ወገኖች ቅድም እንዳልኩት የወደዳቸውን እስከ መጨረሻ ወደዳቸው ብሎ ይናገራል እና የት ነው ያሉት? እነዚህ የተወደዱት ሰዎች በዚህ ዓለም ውስጥ ነው ያሉት። እኛ ጌታ ኢየሱስ ክርስቶስን በዚህ ዓለም ውስጥ ነው የተቀበልነው። እምነታችንን በሱ ላይ አድርገናል። የራሱ ወገኖች ተብለናል። ግን አሁንም ያለነው የት ነው? እዚህ ዓለም ውስጥ ነው እና በዓለም ውስጥ ነው ያለነው በዓለም ውስጥ ያሉት ምንድን ነው የሚመስሉት የሚለውን ጥያቄ ስንጠይቅ በዓለም ውስጥ ያሉት የጌታ ኢየሱስ ክርስቶስ አማኞች እኔ ሁለት እንደ ማገናዘቢያ የሚሆኑ ነገሮችን እዚህ ጋር ጠቅሻለሁ። በእሾ መካከል እንዳሉ አበቦች ናቸው እና ዙሪያቸውም በእሾህ የታጠሩ አበቦች፣ ነፋስ ወዲያ ወዲህ ሲያደርጋቸው እሾኩ በግራም በቀኝም ምን ሊያደርጋቸው ይችላል ጠቅ ሊያደርጋቸው ሊወጋቸው ይችላል። አንዳንድ አትክልቶች፣ አበባ የሚያወጡ አትክልቶች እሾክ ከነካቸው ከውስጣቸው ወተት ነገር የሚያፈልቁ አሉ። እንደዛ እንደዛ እስከምንጎዳ እስከምንቆስል ድረስ የሚነካኩ ነገሮች ባሉበት ዓለም ውስጥ ነው ያለኑ። በሌላም መልኩ በዓለም ውስጥ ያለኑ እኛ በቀበሮዎች መካከል እንዳሉ በጎች ነን። በዓለም ውስጥ ያለ አደጋ ሁሉ ሊያጋጥመን ይችላል። ግን በጣም የሚገርመው ነገር የጌታ ፍቅር በዚህ በዓለም ውስጥ እያለን ከኛ ጋር እንደሆነ ጌታ አሁንም ለዘላለም የሚወደን እንደሆነ እንድናውቅ ነው። አሁን በዓለም ውስጥ ያሉትን ነው ጌታ ኢየሱስ ክርስቶስ የወደደው። ዓለም ቆሻሻ ቦታ ናት። ዓለም የማትመች ቦታ ናት። ዓለም እጅግ በጣም ብዙ ምስቅልቅል የምናይባት ስፍራ ናት። ግን እዚህ ቆሻሻዋ ዓለም ውስጥ ብዙ ምስቅልቅል ያለባት ዓለም ውስጥ ጌታ ኢየሱስ ክርስቶስ እኔና እናንተን የገዛ ወገኖቹ አድርጎ እንደወደደን መረዳት ምንኛ የሚያጽናና ነገር ነው! ምንኛ የሚያበረታታ ነገር ነው! ምንኛ ልብን የሚያሞቅ ነገር ነው! እኔ እንደዚህ ሆኖ ነው የምመለከተው። በእርግጥ ከዚህ በፊት የጌታ ኢየሱስ ክርስቶስ ጠላቶቹ ነበር። ማንም ሰው ሲወለድ ኃጢአተኛ ሆኖ ነው የተወለደው። የተረገመ ሆኖ ነው የተወለደው። የእግዚአብሔር ጠላት ሆኖ ነው የተወለደው። ማንም ሰው ሲወለድ እና የእሱ አልነበርንም። የሱ የነበሩትን የምናሳድድ የምንጠላ ሰዎች ነበርን። እኔ እንደዚህ አይነት ሀሳብ ውስጥ ነበርኩኝ እና ጌታን ከመቀበሌ በፊት ግን፣ ጌታ ኢየሱስ ክርስቶስ በጸጋው ካዳነኝ በኋላ ይሄ ፍቅሩ በህይወቴ ተገልጦ በዓለም ውስጥ በውጣ ውረድ ውስጥ ሳልፍ ሳይለየኝ እስካሁን ድረስ አቁሞኛል። ጌታ የተመሰገነ ይሁን። አሁን አማኞች የሱ ናቸው፣ የጌታ የኢየሱስ ክርስቶስ ወገኖች ናቸው፣ የእሱ ጥበቃ፣ የእሱ እንክብካቤ ዘወትር የሚደረግላቸው ናቸው። በምድር ላይ በዝች ቆሻሻ ዓለም ውስጥ ባልኳት ዓለም ውስጥ ስደተኞች፣ መጻተኞች ሆነን ነው የምንኖረው በዓለም ወደ ዘላለም መንግስት ወደ እግዚአብሔር መንግስት በጉዞ ላይ ነው ያለ ነው እኛ ተጓዦች ነን በዚህ ዓለም ላይ እያለን ይች ዓለም የዘላለም ቦታችንና ቤታችን አይደለችም በፍጹም ግን በእንደዚህ አይነት ዓለም ውስጥ እያለን ጥበቃ እንክብካቤ እና ኃይለኛ የሆነ የፍቅር መገለጥ ማበረታታት ሁል ጊዜ ያስፈልገናል ትምህርት ያስፈልገናል። ይህንን ደግሞ ለማድረግ ጌታችን ኢየሱስ ክርስቶስ በፍጹም መቼም አይሰለችም እና አይናችንን፣ ልባችንን፣ ሀሳባችንን፣ አመለካከታችንን ከነገሮች ሁሉ ላይ አንስተን በጌታ ላይ እንድናሳርፍ የሚጋብዝ እውነት ነው። በዓለም ውስጥ ነው ያለ ነው። ጸጋችን፣ ህይወታችን፣ እምነታችን ያለማቋረጥ ይፈተናል። ይሄ እውነት ነው። በዓለም ውስጥ ነው ያለ ነው። ፈተና በዙሪያችን ሁሉ አለ። ስለዚህ በዚህ ዓለም ውስጥ ካልሆነው እና ከዚህ ዓለም ካልሆነው ከጌታ ከኢየሱስ ክርስቶስ ስለሆንን ይች ዓለም ለአማኞች የማትመች ቦታ ናት። ነገር ግን ከዓለም ያልሆነውን ጌታ ኢየሱስ ክርስቶስን የምንወክል፣ ከዓለም ላልሆነው ለጌታ ለኢየሱስ ምስክሮች የሆንን ከዓለም ያልሆነው ጌታ ኢየሱስ ከዓለም ባልሆነ ኃይል መጥቶ የሚወስደን በጌታ በኢየሱስ ክርስቶስ ጥበቃ ከዓለም ባልሆነ ጥበቃ ጥበቃ የሚደረግልን በጣም ልዩ ሕዝቦች እንደሆንን ልናውቅና ልንረዳ ያስፈልጋል። ስለዚህ በጌታ ሙሉ እውቀት በዓለም ውስጥ የተቀመጥን እኛ ለጌታ ክብር ኖረን በጌታ ክብር ተጠብቀን በጌታ ጸጋ ተጽናንተንና ቆመን ክቡር ወደ ሆነው ወደ ዘላለም ቤታችን የምንሄድ እንደሆንን ማሰብና መረዳት በጣም አስፈላጊ ነው። ለዚህ ነው መንፈስ ቅዱስ ለአማኞች መሰጠት ያለበት ለአማኞች በውስጣቸው ተቀምጦ መምራት ያለበት ከዚህ የተነሳ ነው። የጌታን ፍቅር እንደገና እንደገና ለእኛ ማሳየት ያለበት ከዚህ የተነሳ ነው። እና እነዚህ እነዚህ ነገሮች እንድናስብ ነው። እንግዲህ ተመልከቱ። ጌታ ኢየሱስ የገዛ ወገኖቹ የራሱ ወገኖች ያላቸው በዓለም ውስጥ ያሉትን አማኞቹን ነው። ማለትም አንቺንና አንተን ነው፣ እኔን ነው። እንደዚህ እንድናስብ ጌታ ኢየሱስ ይፈልጋል። በአራተኛ ደረጃ የምናገርበት ሐሳቤ ለእነሱ ያለው ፍቅር በዓለም ውስጥ ያሉትን ምን አደረጋቸው ነው የሚለው። የወደዳቸውን እስከ መጨረሻው ወደዳቸው። ተመልከቱ፣ በዓለም ውስጥ ያሉትን አማኞቹን አሁን እዚጋ ይህንን ዮሐንስ ሲጽፍ በፊት ለፊቱ ያሉት ደቀ መዛሙርቱ ናቸው። ልክ እግሩን ልብሱን አውልቆ መጎናፀፊያውን አውልቆ ማበሻ ወስዶ ውሃ በማጠራቀሚያ ውስጥ አድርጎ በመታጠቢያ ውስጥ አድርጎ የደቀ መዛሙርቱን እግር ሊያጥብ እየተነሳ ነው ያለው እና ይሄ አስደናቂ ፍቅር እዛው ላሉት ለደቀ መዛሙርቱ እና ደግሞም በተለያየ ቦታ በጌታ አምነው በገሊላ በኢየሩሳሌም ያሉትን ሁሉ የሚጠቅስ እናንተንም እኔንም የሚጠቅስ አባባል ነው። በዓለም ያሉትን የወደዳቸውን፣ ይሄ የወደዳቸው የሚለው ያለፈ ጊዜ አሁንም እየሆነ ያለውን የሚጠቅስ ሀሳብና ቃል ነው። ስለዚህ በዓለም ያሉትን የወደዳቸውን ነው የሚለው እና ጌታ ኢየሱስ ክርስቶስ በፍቅሩ የወደዳቸው ሰዎች ናቸው ማለት ምን ማለት ነው? የጌታ የኢየሱስ ክርስቶስ ፍቅር በእነሱ ላይ ነው ማለት ነው። በእንግሊዝኛ በጣም ጥሩ አገላለጥ አላቸው። የጌታ የኢየሱስ ክርስቶስ ፍቅር በኛ ላይ ነው፣ በነሱ ላይ ነው ያለው የሚል አባባል አለ እና በአማርኛ ትንሽ ኦኮርድ ሊሆን ይችላል መሰለኝ፣ ግን የጌታ ፍቅር በኛ ላይ ነው ያነጣጠረው፣ በኛ ላይ ነው እና ትኩረት ያደረገው በኛ ላይ ነው እና የተቀመጠውም በውስጣችን እየሰራም ያለው በኛ ላይ ነው። ይህንን ይህንን ሀሳብ ነው የጌታ ፍቅር የሚያሳየው። እና ወዶናል፣ በጣም ወዶናል ጌታ ኢየሱስ ክርስቶስ። ስለዚህ ፈልጎ አግኝቶን የራሱ አድርጎናል ጌታ ኢየሱስ ክርስቶስ የጠፋን ነበርን። ከጠፋንበት ቦታ አግኝቶ የራሱ አድርጎናል፣ ወዶናል። ስለዚህ በዋጋ ገዝቶናል። የከበረውን ዋጋ የነፍሱን ዋጋ በቀራኔው መስቀል ላይ ከፍሎልናል። ወዶናል፣ ጌታ ኢየሱስ ክርስቶስ ወዶናል። ስለዚህ እያስተማረን ነው ያለው ጌታ ኢየሱስ ክርስቶስ። ደቀ መዛሙርቱን አስተምሯቸዋል፣ ስርዓት በስርዓት በተለያየ ጊዜ ለብቻቸው እየወሰደ ነጥብ በነጥብ እንደ አቅማቸው እንደ ችሎታቸው አስተምሯቸዋል። አንድ ጊዜ ዮሐንስ ወንጌል ላይ፣ ደግሞም ሌላ ቦታ ላይ ጌታ ኢየሱስ ክርስቶስ ለተለያየ ነገር ሲያስተምር አሁን ልትሸከሙት አትችሉም ዮሐንስ ወንጌል ምዕራፍ 15 ላይ በእኔ የሚኖር እኔም፣ በእሱ እሱ ብዙ ፍሬ ያፈራል የሚለውን ከመናገሩ በፊት አሁን ልትሸከሙት አትችሉም። እና በአቅማቸው ልክ ሲያስተምራቸው ትመለከታላችሁ። እና በጣም የሚገርም ነው። መጽሐፍ ቅዱስ ላይ የጌታ ፍቅር የተገለጠበት አገላለጥ ወዷቸዋል። ጌታ ኢየሱስ ክርስቶስ በዓለም ያሉትን አማኞች ስለዚህም አክብሯቸዋል። ከዚህ የተነሳ ለደቀ መዛሙርቱ በዮሐንስ ወንጌል ምዕራፍ 15 ላይ አሁን እኔ እናንተን ምን አልላችሁም? አላቸው ባሪያዎች አልላችሁም እናንተ ምኖች ናችሁ? አላቸው እናንተ ባሪያዎች አይደላችሁም፣ እና ወዳጆቼ ናችሁ እና እንደዚህ ነው ጌታ ኢየሱስ ክርስቶስ የሚለን። እርግጥ የጌታ ባሪያዎች ነን፣ ነገር ግን የጌታ ወዳጆችም ነን። ማለት ጓደኞቹ ነን የተጠጋጋን ከሱ ጋራ በጣም የቅርብ የሆንን ሰዎች ነን እና ከዚህ የተነሳ ለደቀ መዛሙርቱ ምን ብሏቸዋል? ስለዚህ እኔ እናንተ ባሪያዎች ሳትሆኑ ወዳጆቼ ስለሆናችሁ የማደርገውን የሚሄድበትን መንገድ እቅዴን አላማዬን ከእናንተ በፍጹም ምን አላደርግም ነው ያላቸው። አልደብቅም፣ አልሰውርም ነው ያላቸው። ልክ መንፈስ ቅዱስ ለእኛ የሚሰጥበትን ምክንያት የእግዚአብሔርን አስደናቂ እውነት ከቃሉ ላይ እንድንረዳ ከሱ ጋር በተጠባበቀ ግንኙነት የመንፈስ ቅዱስ ምሪትና አስደናቂ አሰራር ትምህርት በውስጣችን እንዲገለጥ የሚስጥሩ ተካፋይ የቅርብ ጓደኞቹ እንድንሆን ነው። እና ለዚህ ነው ጌታ ኢየሱስ ክርስቶስ በምድር ላይ ያሉትን ወገኖቹን ምን አደረጋቸው? ወደዳቸው የሚለው ቃል የተጻፈው ወዷቸዋል። ስለዚህም በአገልግሎት ውስጥ አሰማርቷቸዋል። አሁን ደቀ መዛሙርቱን ለጥቂት ደቂቃ ተመልከቱ። እዛ ጋር 12 ናቸው። አንደኛው ጌታ ኢየሱስ ክርስቶስን ለመሸጥ ወይም ለመክዳት ሊወጣ ነው፣ ይሁዳ የተባለው የስምዖን ልጅ ተብሎ ዚጋ የተጠቀሰው እና አስራ አንዱ ሊቀሩ ነው። ሌሎች አማኞችም አሉ። የጴንጤቆስጤ ቀን 120 አማኞች በማርቆስ እናት ቤት በማርያም ቤት ተሰብስበው እንደነበረ መጽሐፍ ቅዱስ ይናገራል፣ ሐዋርያት ሥራ። ስለዚህ ቢያንስ በኢየሩሳሌም ብቻ ቢያንስ ቢያንስ 120 ሰዎች እንደነበሩ ነው። እነዚህም በሙሉ በመንፈስ ቅዱስ ሙላት ውስጥ ከተጥለቀለቁ በኋላ የጌታ ኢየሱስ ክርስቶስ አገልጋዮች ሆነው ተሰማርተዋል። ጌታን ማገልገል የሚባለው ነገር በጣም የከበረ ክቡር የሆነ ነገር ነው እና ለከበረ ዓላማ አስቀምጧቸዋል። ጌታ ወዷቸዋል። እና አሁን አንዳንድ ጊዜ የጌታን አገልግሎት ሰዎች ሲያስቡ የጌታን አገልግሎት ማገልገል እውነተኛውን የመጽሐፍ ቅዱስን አገልግሎት ማገልገል በጣም ብዙ ታዋቂ ላያደርጋችሁ ይችላል፣ ሀብታም ላያደርጋችሁ ይችላል አገልግሎቱ እና በእንደዚህ አይነት ሁኔታው ሰዎች ሲያልፉ ክርስትና ምንም የሰጠን ጥቅም የለም ብለው ይናገራሉ። ያ የተሳሳተ አመለካከትና ንግግር ነው። ትልቁ ጥቅማችን የጌታ መጠቀሚያ መሳሪያዎች መሆናችንና የጌታ ፍቅር በውስጣችን መመላለሱ የዘላለም መንግስት ተጠብቆ ለእኛ መቀመጡና ወደዛ መግባታችን ነው። ደግሞ በዚህ ምድር ላይ የሚያስፈልገን ነገር በምንም አይነት ነገር እንደማይጎልብን የጌታ ቃል ይናገራል። ታዲያ እኔ እንደዚህ ብዬ ላጠቃልለው ፈልጋለሁ ይሄንኛውን ስላይድ በዓለም ውስጥ ያሉትን የራሱን ወገኖች የወደደበትን የጌታን ፍቅር ለመግለጥ የሚችል አንደበት፣ ለመጻፍ የሚችል ብዕር፣ ለመግለጥ የሚችል የአነጋገር ዘይቤና ችሎታ በፍጹም የለም። ከቋንቋ በላይ ነው የጌታ ፍቅር። በዛ ከቋንቋ በላይ በሆነ ፍቅር ነው ጌታ እናንተን የወደዳችሁ እኔን የወደደኝ። ምናልባት እዚህ ጋር እዚህ ስላይድ ላይ ያልጻፍኩት የኤፌሶ ምዕራፍ ሶስትን ማንበብ በጣም አስፈላጊ ነው። ኤፌሶ ምዕራፍ ሶስት ላይ እንደዚህ የሚል ቃል ተጽፎ ታገኛላችሁ። ሐዋርያው ቅዱስ ጳውሎስ ይሄንን ሲያስበው ነው። ከቁጥር 14 ጀምሮ ባነብላችሁ ጥሩ ነው። ስለዚህም ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ አለና በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ ይልና የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱ፣ እርዝመቱ፣ ከፍታው ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርን ፍጹም ሙላት ደርሳችሁ ትሞሉ ዘንድ ብሎ ይናገራል። በጣም የሚገርም ነው። እኛ እዚህ ዓለም ውስጥ ያሉትን ነገሮች በስሪ ዲ ነው የሚገለጡት ብለን ነው የምናውቀው። ሶስት ዳይሜንሽን የሚባል ነገር ስፋት፣ ርዝመትና ከፍታ። አሁን ሶስቱም ነገሮች ተጠቅሰው ግን ከስሪ ዲ በላይ የሆነ ጥልቀትንም ጨምሮ ነው ጳውሎስ የሚናገረው የክርስቶስ ፍቅር ተመልከቱ። ምንድን ነው የሚለው? ስፋቱ፣ እርዝመቱ፣ ከፍታው፣ እነዚህ ስሪዲዎች ናቸው፣ ሶስቱ ዳይሜንሽኖች እና ጥልቅነቱ ምን ያህል መሆኑን ለማስተዋል ከሚታወቅ ከመታወቅ የሚያልፍ ነው። ሰው በቀላሉ እንዲህ ነው ብሎ በቋንቋ ሊያስረዳው አይችልም፣ ግን ቅዱሳን ያውቁታል። ጌታ ኢየሱስ ክርስቶስ በእውነት ሊገለጽ በማይችል ፍቅር ወዶኛል። ፍቅሩን ደግሞ በውስጤ አውቀዋለሁ። እንዲህ አይነት ፍቅርን ነው ጌታ ኢየሱስ ክርስቶስ ለአማኞቹ የገለጠው። አሁን ምንድን ነው ለማለት የምትፈልገው ብላችሁ ትጠይቁኝ ይሆናል። አንድ መልእክት ነው ያለኝ። ጌታ ኢየሱስ ክርስቶስ ልክ በሌለው ፍቅር ይወዳችኋል። ይሄ ውስጣችሁ እንዲገባ ያስፈልጋል። ልክ በሌለው ፍቅር ከእናት ከአባት፣ ከወንድም፣ ከእህት፣ ከባል፣ ከሚስት የበለጠ የመጠቀ በሆነ ፍቅር እያንዳንዳችንን ይወደናል። ከዚህ የተነሳ በእኛና በእሱ መካከል ከዚህ ፍቅር የተነሳ ልዩ መጠጋጋት፣ ልዩ አንድነት፣ ልዩ ሕብረት እንዲኖረን ጌታ ኢየሱስ ክርስቶስ ፈቅዷል እና የገዛ ወገኖቹ አድርጎናል። አሁን ቃሉን ተመልከቱ። ኢየሱስ ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበትን ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን ነው የሚለው። እኛ የእሱ ወገኖች ነን፣ በጣም ቅርብ ያለን የተጠጋጋን፣ እና ደግሞ ወገኖች ብቻ አይደለንም፣ የተወደድን፣ የተፈቀርን ወገኖቹ ነን፣ የጌታ ኢየሱስ ክርስቶስ። ይህንን በልባችን በውስጣችን አዋህደ መያዝ አለብን። የአምስተኛ ነጥቤና ወደ ማጠቃለያ ያመጣለሁ። የጌታ ኢየሱስ ክርስቶስ ፍቅሩ የጊዜ መጠኑ ምን ያህል ነው? አሁን ይህንን ቃል ስታየው በጣም ብዙ ነገር ነው የምታወጡበት ከቃሉ ላይ እና በዚህ ዓለም ያሉትን ወገኖቹን የወደዳቸውን፣ እስከ መቼ ነው የወደዳቸው? እኔ የስብከቴ ዋና ርዕስ መጨረሻ የሌለው ፍቅር ነው የሚለው እና እስከ መጨረሻው ወደዳቸው። ይሄ መጨረሻ ገደብ አለው? የለው እስከ መጨረሻው ማለት የእግዚአብሔር መጨረሻ ገደብ የለውም። ስለዚህ የመጨረሻ የሌለው ፍቅር ያልኩት ከዚህ የተነሳ ነው። እስከ መጨረሻው ወደዳቸው ምን አይነት አገላለጽ ነው ይሄ? ይሄ አገላለጽ ወይም ሀረጉ የሚያሳየው የጌታ ኢየሱስ ክርስቶስ ፍቅር ምንም ነገር ሊቀይረው፣ ምንም ነገር ሊያደናቅፈው፣ ምንም ነገር ሊያስተባብለው እንደማይችል የሚያሳይ አባባል ነው። የጌታን ፍቅር ለእኛ ያለውን የሚያቋርጠው ምንም ነገር የለም። እኔ እዚህ ጋር አንዳንድ ነገሮችን ለመጥቀስ ወድጃለሁ። ምንም እንኳን ብናሳዝነው፣ ምንም እንኳን ብናስቆጣው፣ ምንም እንኳን በሰዎች ፊት ብናሸማቀቀው፣ ብናዋረደው፣ እኛ ሰዎች በመሆናችን ጌታ ኢየሱስ ክርስቶስ እኛን ከመውደድ በፍጹም አያቋርጥም። እኛን መውደዱ ይቀጥላል አንቺን መውደዱ ይቀጥላል። እኛን መውደዱ ይቀጥላል። እኛን መውደዱ ይቀጥላል። ስለዚህ ለእሱ ፍቅር የማንገባ ብንሆንም ኑሯችን፣ አመለካከታችን አንዳንድ ጊዜ በጣም የሚያስደነግጥ የሚያሳፍር ሆኖ ቢገኝም ግን ከሱ ፍቅር ሊያላቅቀን አይችልም። ጌታ ኢየሱስ ክርስቶስ ይወደናል። አንዳንድ ጊዜ ይገስጸናል። ጌታ ኢየሱስ ክርስቶስ ይቀጣናል፣ ይቆጣናል፣ ዲሲፕሊን ያደርገናል ነው የሚባለው። እነዚህ ሁሉ ነገሮች ከባድ ቢሆኑም እንኳን ቢያሙንም እንኳን ግን የጌታ ፍቅር እውነተኛ እንደሆነ የሚያሳዩን ነገሮች ናቸው። ነገሮች በውስጣችን በውጫችንም በአካባቢያችን በሁኔታዎች ቢቀያየሩም ቢለዋወጡም ጌታ ኢየሱስ ክርስቶስ ግን በማይለዋወጥ በጸና ፍቅር እንደሚወደን የሚናገር ቃል ነው። የወደዳቸውን የገዛ የራሱን ወገኖች እስከ መቼ ወደዳቸው? የጊዜ ገደብ በሌለው አይነት ፍቅር ወደዳቸው ነው የሚለው። ስለዚህ ስንጸልይ ልቡን ያፈስልናል፣ ጸጋውን ያፈስልናል። ቃሉን ስናጠና ከእኛ ጋር ቁጭ ብሎ በመንፈሱ ያብራራልናል። ቸልተኝነታችንን ይቅር ይለናል። አንዳንድ ጊዜ የአንዳንድ ሰዎች ግዴለሽነት ቃሉን ለማንበብ ለመጸለይ በጣም የሚያስገርም ነው። እንደዛም አይነት እንኳን ሁኔታ ኖሮን ያዝንልናል። ፍቅሩ በጣም አስደናቂ ነው። እዚህ ጋ አንድ የተናገርኩት ነገር አለ። ይሄ ሁኔታ ውስጥ እንዳለ በዚህ አውድ ውስጥ እንዳለ ጌታ ኢየሱስ ክርስቶስ በጸሎት ቦታ በደብረዘይት ጸሎት ቦታ እየጸለየ ያለ ነው። ደቀ መዛሙርቱ እንቅልፍ ይዟቸው ሊይዙት መጡና ሊይዙት መጥተው የመጡት ሰዎች መጥተው እያለ የጦር መሳሪያ ይዘዋል፣ ዱላ ይዘዋል፣ ችቦ ይዘዋል። ሌሊት ነው። በዛን ጊዜ ሊይዙት በመጡበት ሰዓት ጌታ ኢየሱስ ክርስቶስ ራሱን ቀደም ብሎ ሰጠና እኔን የምትፈልጉ ከሆነ እነዚህን የእኔን ደቀ መዛሙርት ምን አድርጓቸዋለ? ተዋቸው ይሂዱ። ታያላችሁ ለአደጋ እኛን የማያጋልጥ ፍቅሩ እስከ መጨረሻው ራሱን እስከሚሰጥ ድረስ የሄደ ግን፣ እኛ ሁል ጊዜ አደጋ እንዳይደርስብን ከአደጋውን፣ እናንተ እነሱን ተዋቸው ብሎ ራሱን አሳልፎ የሚሰጥ እንደሆነ በመስቀል ላይ ለእኛ መሞቱን በሦስተኛው ቀን ለእኛ መነሳቱን እና ደግሞ አሁንም አሁንም ይህንን አስደናቂ ፍቅሩን ሊገልጥልን መውደዱን እንድናስብና እንድንረዳ ጌታ ኢየሱስ ክርስቶስ ይፈልጋል። አሁንም የስብከቴን ዋና ማዕከል ልንገራችሁ። ጌታ ኢየሱስ ክርስቶስ መጨረሻ በሌለው ፍቅር ይወዳችኋል። ይሄ ፍቅር ከማንም በላይ የበለጠ ፍቅር ለእናንተ ጌታ ኢየሱስ ክርስቶስ እንዳለው ብታምኑ እና ደግሞ ይሄ ፍቅር ወደ ልዩ መጠጋጋት እንዳመጣችሁ ብታውቁ በዘመኑ ባሉ የአጭበርባሪ አገልጋዮች የተለያየ የውሸት አነጋገርና አባባል ውስጥ ወጥመድ ውስጥ እንዳትገቡ ያደርጋችኋል። ምክንያቱም ጌታ ኢየሱስና እናንተ የምትተዋወቁ ግንኙነት ያላችሁ በሰው በኩል ሳይሆን ራሱ በቀጥታ የሚያናግራችሁ፣ ራሱ ቀጥታ የሚሰማችሁ፣ ራሱ ቀጥታ የሚመልስላችሁ አምላክ እንደሆነ ያስረዳችኋል ማለት ነው። የመደምደሚያ ማሳሰቢያ ጌታ ኢየሱስ ክርስቶስ በዓለም ያሉትን ወገኖቹን የራሱን ወገኖች ነው የሚለው፣ ብያቸዋለሁ፣ ወዷቸው እስከ መጨረሻ ወዷቸዋል የሚለው የጌታ ቃል አማኞች ለሆኑት ለእኛ የተሰጠ በጣም አስደናቂ መልእክትን የሚናገር ቃል ነው። የመጀመሪያዎቹ ደቀ መዛሙርት ላይ ይሄ ተገልጧል። ከመጀመሪያዎቹ ደቀ መዛሙርት ቀጥሎ ያሉት አማኞች እስከ መጨረሻው ጌታ እስኪመጣ ድረስ የሚኖሩት ማማኞች ውስጥ በትክክል የሚገለጥ እውነት ነው እና ይሄ ነገር ምን ያሳየናል? ጌታ ኢየሱስ እንደማይለወጥ ያሳየናል። ትናንትና ዛሬ፣ እሱ ለዘላለም ያው ነው እና በመለኮትነቱ አይለወጥም፣ በፍቅሩ ደግሞ አይለወጥም። ስለዚህ እስከ መጨረሻ መጨረሻ የሚባለው ነገር መጨረሻ የለውም። የሚወደን ሀሳቡን በእኛ ላይ ያለውን ሀሳቡን የፍቅር ሀሳቡን የማይቀይር ለዛ የፍቅር ሀሳቡ እንዳይቀየር በቀራኒዮ መስቀል ላይ ዋጋ የከፈለልን እውነተኛ ወዳጅ፣ እውነተኛ ጓደኛ እንደሆነ እንድናስብ ነው። ችግር ሊያጋጥመን ይችላል፣ ግን በችግር ውስጥ ጌታ ኢየሱስ ክርስቶስ ፍቅሩ አይለወጥም። ሀብታም ልንሆን እንችላለን፣ ፍቅሩ ሀብታም በመሆናችን አይለወጥም። ድሃ ልንሆን እንችላለን። ድሆች በመሆናችን ፍቅሩ አይለወጥም። ታመን ልንማቀቅ እንችላለን። ፍቅሩ አይለወጥም። ሆስፒታል ውስጥ ብዙ ልንተኛ እንችላለን። ፍቅሩ አይለወጥም። በሞት ላይ እንኳን በሞት ጣር መካከል እያለን ፍቅሩ በፍጹም አይለወጥም። የጌታ ፍቅር አስደናቂ ነው። ድሮ እንደዚህ ብለን እንዘምር ነበር። የጌታ ፍቅር በጣም ሰፊ ነው፣ እጅግ ከፍ ያለ ልደርስበት የማልችል በጣም ሰፊ ነው፣ ላመልጥበት የማልችል በጣም ጥልቅ ነው፣ ልወርድበት የማልችል የጌታ የኢየሱስ ክርስቶስ ፍቅር እንደዚህ አይነት ፍቅር ነው። ስለዚህ ይህንን ፍቅር እንድናውቅ፣ በዚህ ፍቅር ውስጥ እንዳለን እንዲገባን እና ከዚህ ፍቅር የተነሳ በጣም አስደናቂ መቀራረብ ውስጥ ከጌታ ጋር እንደገባን እንድናስብ ነው። እና መጨረሻ ላይ ታዲያ የጌታ ኢየሱስ ክርስቶስ ፍቅር ለስሙ የተገባ ለስራው የተገባ ላስተማረው ትምህርት የተገባ ለራሱ መለኮታዊ ባህሪ የተገባ እውነተኛ ፍቅር እንደሆነ እንድናስብና በዚህ በክርስቶስ ኢየሱስ ፍቅር ላይ ነፍሷን ያሳረፈች ማንኛውም ነፍስ በዚህ ምድር ላይ ልዩ የሆነ ሰላም እና እፎይታ ሊሰማት እንደሚችል በእንደዚህ አይነት ፎይታና ደስታ ውስጥ እንደምትሆን ላበስርላችሁ እወዳለሁኝ። ይህንን ማወቅና መገንዘብ ቅድም ደጋግሜ እንዳልኩት ከልዩ ልዩ የዘመኑ መጥፎ ትምህርትና እንቅስቃሴ የሚያድነን እንደሆነ እንድታስቡና፣ እስከ መጨረሻው ወዶናል። እስከ ዘላለም ድረስ ወዶናል። መንግስተ ሰማይም ውስጥ ስንገባ የምናየውና ሁል ጊዜ የምንጠግበው ነገር ቢኖር የጌታን ፍቅር ነው። እግዚአብሔር ይህንን ፍቅር በልባችንና በነፍሳችን ውስጥ ያዋህድልን። ጌታ ይመስገን።